የስራ ባልደረባቸውና የሰብአዊ መብቶች ተመዋጋቹ ዊሊ ካሚኒ ኪማኒ ይቅርታ፣ የደንበኛውና ሹፌራቸውን ሞት ያስቆጣቸው በመቶዎች የሚቆጠሩ የኬንያ የህግ ባለሙያዎች ዛሬ በናይሮቢ የተቃውሞ ሰልፍ አካሂደዋል። ህገወጥ ግድያን አስመልክቶ በዚህ ሳምንት የተካሄደ ሁለተኛው ትልቁ የተቃውሞ ሰልፍ መሆኑ ነው። ጂል ክሬግ ከናይሮቢ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። በመቶዎች የሚቆጠሩ የህግ ባለሙያዎች ወይን ጠጅ ሪቫን በማሰር ወደ ጠቅላይ ፍርድ ቤትና ፖሊስ ኢንስፔክተር ጽፈት ቤት ማምራታቸው ታውቋል። ጠበቃዎቹ የስራ ባልደረባቸው ዊሊ ኪማኒ ደንበኛቸው ጆስፓት መወንዳና ሹፌራቸው ጆሴፍ ሙሪሪ በህገ ወጥ መንገድ መገደሉን በመቃወም ተቃውሞ ያካሄዱ ሲሆን የሞቱት ግለሰቦች አስክሬን ከናይሮቢ ሰባ ኪሎ ሜትር ርቀት ላይ በሚገኝ ወንዝ ውስጥ ተጥሎ መገኙትም ታውቋል። ቻርልስ ካንጃማ በኬንያ ከፍተኛ ፍ ፍርድ ቤት ተከራካሪ ጠበቃና በኬንያ የማህበረሰብ ህግ ተቋም ሰብሳቢ ናቸው። ተቃውሞውን ያካሄድ ነው ግንዛቤ ለመፍጠር ነው። የህግ ባለሙያዎች ላይ ጥቃት መፈጸም እንደማይቻል ለመግለጽ ነው። ምክንያቱም የህግ ባለሙያዎች ላይ ጥቃት ማድረስ በህዝብና በሀገር ላይ ጥቃት የማድረስ ያህል ነው። ይህ ማለት ደግሞ ማንኛውም ሰው በአስተማማኝ ሁኔታ ውስጥ አይደለም ማለት ነው። ሶስቱ ሰዎች ደብዛቸው የጠፋው ከሰኔ 23 ችሎት በኋላ ነበር። ከሳምንት በፊት ጠበቃ ዊሊ ኪማኒ የፖሊስ እጅ አለበት የተባለውን የደንበኛቸው ሚወንዳ በትራፊክ ፖሊስ በስህተት በጥይት እጅ መቁሰልን በመቃወም በክርክር ላይ ነበር። ነገር ግን ባልታወቀ ሁኔታ ከታክሲ ሾፌራቸው ጋር ተገሎ በጆንያ ውስጥ ተገኝተዋል። የደንበኛቸውም ህይወት አልፏል። በተደረገው አስክሬን ምርመራም ሟቾች ክፉኛ መደብደባቸው ታውቋል። ይህን ተከትሎ በኬንያ ዋና ከተማ ናይሮቢ የተቃውሞ ሰልፎች እየተካሄዱ ነው። በዚህ ሳምንት ብቻ ሰኞና ሮብ የሚቆጠሩ የህግ ባለሙያዎች ድርጊቱን በመቃወም ሰልፍ መውጣታቸውም ተገልጿል። የዛሬውም ከተቃውሞቹ አንዱ ነው። ዴኪ ኪታንጂ በሰልፉ ከተሳተፉ የህግ ባለሙያዎች አንዱ ናቸው። እኛ በህገ መንግስቱ መሰረት የፍትህ ሂደቱን የምንከተል ሰዎች ነን። ይሁን እንጂ አንድን ደንበኛ ከመቀበልህ በፊት ወይም ከተቀበልክ በኋላ እየፈራህ መሆን የለበትም። ከዚህ ጋር በተያያዘ ሶስት የሀገሪቱ የፖሊስ አባላት መታሰራቸውም ታውቋል። የሀገሪቱ አቃቤ ሕግና የፖሊስ ጠቅላላ ኢንስፔክተር ተጠያቂዎችን ለፍርድ እንደሚያቀርቡ አስታውቋል። ጉዳዩን በተመለከተ ከፖሊስ ጽፈት ቤት መረጃ ለማግኘት የተደረገው ሙከራ አልተሳካም።